ናይጄሪያ ውስጥ ቦኮ ሃራም በሚባለው ጽንፈኛ ቡድን የተጠለፉ ወደ ሶስት መቶ የሚጠጉ ልጃገረዶችን ለመፈለግ ለሚደረገው ዓለም አቀፍ ጥረት ድጋፍ ለመስጠት የዩናይትድ ስቴትስ ቀዳሚ እመቤት ሚሼል ኦባማ ሃሽታግ ብሪንግ ባክ አውር ግርልስ ልጆቻችንን መልሱ የሚል መልእክት ይዘው የተነሱትን ፎቶግራፍ ትናንት በትዊተር ለቀዋል። የናይጄሪያ ሴቶች የሴቶች መብቶች ጉዳይ ነው ብለው በሚያምኑት በዚህ እንቅስቃሴ ውስጥ ሚስ ኦባማ ያደረጉትና ከጎናቸው መቆማቸው ልባቸውን የነካው መሆኑን እየገለጹ ነው። አንዳንድ የጸጥታ ተንታኞች ደግሞ የዩናይትድ ስቴትስ በጉዳዩ ውስጥ መግባት ከሚኖረው ፋይዳ ይልቅ ጉዳቱ ሊያይል ይችላል የሚል ስጋት እያሰሙ መሆኑን ዘጋቢያችን ሂደር መርዶክ ከአቡጃ ያስተላለፈችው ዘገባ ጠቁሟል። አቡጃ ውስጥ እጅግ በተጨናነቀ መግለጫ መስጫ ክፍል ውስጥ ናይጄሪያዊቱ ጋዜጠኛና እናትም ነች፣ አንድ ስልኳን ከፍ አድርጋ ይዛ ታቃስታለች። አሊ ይሏታል። አዲሱ ስልኳ ላይ የሚሼል ኦባማ ፎቶግራፍ አለ። ሃሽታግ ብሪንግ ባክ አውር ገርልስ የሚለውን መልእክት የያዘ ፎቶግራፍ ነው። በጣም ድንቅ ነገር ነው። መቼስ ሚሼል ዋይት ሀውስ ላይ ቆመው ይህንን ማድረጋቸው መንፈስን የሚንጥ ነገር ነው። ሺሆችን በአምስት ዓመታት ውስጥ የገደለው ቦኮ ሃራም የዛሬ አራት ሳምንት አካባቢ እነዚያን ሕፃናት መጥለፉ ናይጄሪያን በእጅጉ አስደንግጧል። ዓለምንም እያስጨነቀ ይገኛል። ጽንፈኛው እስላማዊ ቦኮ ሃራም የጠለፋቸውን 276 ልጃገረዶች ለማግኘት ዩናይትድ ስቴትስን ጨምሮ ቢያንስ አራት ሀገሮች ሊያግዙ ቃል ገብተዋል። ዛሬ በአቡጃ የዓለም የኢኮኖሚ መድረክ ጉባኤ ላይ የሀገሪቱ ፕሬዚደንት ጉድለክ ጆናታን ባሰሙት ንግግር በልጃገረዶቹ ፍለጋ እረዳለሁ ያለችውን የኋለኛዋን ሀገር ቻይናን አመስግነዋል። ዩናይትድ ስቴትስ፣ እንግሊዝና ፈረንሳይ እንደሚያግዙን ቃል ገብተውልናል ብለዋል ፕሬዚደንቱ። የጉባኤው ተካፋዮች ለናይጄሪያ ያላቸውን ድጋፍ እየገለጡ ሲሆን፣ ይህ ደግሞ አሸባሪዎቹን ክፉኛ መቷቸዋል ያሉት የናይጄሪያው ፕሬዚደንት የጉባኤው ተሳታፊዎች ቢቀሩ ኖሮ ለሽብርተኞች የሚያስፈነድቅና የባሰ ጥፋት እንዲያደርሱ የሚያግዝ ነበር ብለዋል የዩናይትድ ስቴትስ የጦር ኃይል ትናንት ረቡዕ ሲናገር በመገናኛ በሎጂስቲክስ ና በመረጃ ክትትል ረገድ የሚረዱ አሜሪካውያን አማካሪዎች በጥቂት ቀናት ውስጥ ናይጄሪያ ይገባሉ ብለዋል ብሪታንያም የሳተላይት ክትትል ፈረንሳይ ደግሞ የደህንነት አባላትን እንልካለን ብለዋል